በአዲስ አበባ ከተማ እየተካሄደ የሚገኘው ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬም ቀጥሎ ውሏል። ዛሬ በጎን ከሚካሄዱት የተለያዩ ስብሰባዎች አንዱ የዩናይትድ ስቴትስ መንግስትና የአፍሪካ ሕብረት በጋራ ያካሄዱት ሊደርሺፕ አንድ ፓርትነርሺፕ ቱ አቺቭ ግሎባል ፉድ ሴኪዩሪቲ ወይንም በአማርኛ ዓለም አቀፋዊ የምግብ ዋስትናን ለማረጋገጥ አመራርና ትብብር የሚል ርዕስ ያለው አጀንዳ ነበረ። በስብሰባው ላይ ከተገኙት መካከል የአሜሪካ ዓለም አቀፍ የልማት ተራዶ ተጠባባቂ አስተዳዳሪ አምባሳደር አልፎንሶ ኢ ሌንሃርት የሀገራቸው መንግሥት በዓለም ደረጃ የምግብ ዋስትናን ለማረጋገጥ ከተለያዩ መንግሥታት ጋር በመተባበር የሚያከናውናቸውን ተግባራት አውስተዋል። በተለይ ይህን ግብ ለመምታት ፊድ ዘ ፊውቸር ወይንም የወደፊቱን ዓለም መመገብ በሚለው መርሃ ግብር መሠረት በአፍሪካ በእስያ እና በላቲን አሜሪካ በሚገኙ አስራ ዘጠኝ ሀገሮች ውስጥ የተገኘውን ውጤት ዘርዝረዋል። በ2013 ዓ ም ብቻ አቻምና ብቻ ማለት ነው። ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው። ከፍተኛ ምርት የሚሰጡና የመሳሰሉትን መሳሪያዎችና ቴክኖሎጂዎችን በማስታጠቅ ሰባት ሚሊዮን አርሶ አደሮች ገቢያቸውን ከፍ እንዲያደርጉ በመርዳት ካስከፊ ድህነት ለመውጣት የሚያደርጉትን ጉዞ ደግፈናል። አምባሳደር ላይንሃርት እንዳሉት ይህ ትልቅ ውጤት ቢሆንም አሁን ካለው እውነታ ጋር ሲታይ ጨርሶ የሚያዝናና አይደለም። ዛሬ በዓለማችን ላይ ከሰባት መቶ ዘጠና ሚሊዮን በላይ ህዝብ በረሃብ ይሰቃያል። በሚቀጥሉት ሰላሳ አምስት ዓመታት ውስጥ የዓለም ህዝብ ቁጥር ከዘጠኝ ቢሊዮን በላይ እንደሚሆን ይገመታል፣ ያሉት ሌናርት ይህን ሁሉ ህዝብ ለመመገብ የግብርና ምርት በስድሳ በመቶ መጨመር እንዳለበት አስገንዝበዋል። እንዲህ ያለ ምርታማነትን ውል ለማድረግ ግን የአየር ንብረትን ለውጥም ተከትሎ አዲስ መንገድና አሰራር ከወዲሁ ዓለም ሊፈጥርን እንደሚገባው አሳስበዋል። በዚሁ ስብሰባ ተካፋይ የነበሩት የኢትዮጵያ ግብርና ሚኒስቴር ሚኒስትር ዴኤታ አቶ ወንድራድ ማንደፍሮ ከጋዜጠኞች ከተሰነዘሩላቸው ጥያቄዎች መካከል የኢትዮጵያ መንግስት የግብርናውን ዘርፍ ይበልጥ ውጤታማ ለማድረግ ምን እቅድ እንዳለ ነበረ። ሚኒስትሩ እስከ ዛሬ የተገኙ መልካም ውጤቶችን ከማጠናከር አንስቶ የመስኖ ስራን መስፋፋትና አርሶ አደሩ የምግብ ዋስትናውን ከማረጋገጥ ባሻገር ይበልጥ ገቢውን የሚያሳድግበት አሰራሮችን ስር እንዲሰዱ ማድረግ መሆኑን ገልጸዋል። ከዚህ በላይ ግን መዋለ ነዋዩ የሚሰፋበትን ብልሃት ተግባራዊ ማድረግ ነው ይላሉ። በዚህ ሂደት የባለ ሀብቶችም ድርሻ አንደኛውና ወሳኙ የሚሆነው ከፍተኛ ዋጋ ያላቸው ምርቶችን የማምረት ላይ ነው የሚሆነው በሆርቲካልቸር ላይ በእንስሳት ዘርፍ ላይ ኢንቨስትመንቱ እንዲሰፋ ከአርሶ አደሩ ጋር የሚተሳሰርበት እድል ለመፍጠር ይህ ለአጭር ጊዜ ፈጣን እድገት ማረጋገጥ ያስችለናል። ብሎም በቀጣይነት ከሀገራችን በላይ ለኤክስፖርት የሚሆን ምርትም ለማምረት እድል ይሰጠናል። የአርሶ አደሩን ገቢ በሂደት እያደገ ይሄዳል። ስለዚህም ግብርናው ዘመናዊ ግብርናን በመፍጠር ሂደት ውጤታማ ግብርናን ለመስራት የምንሄድበት ይሆናል። በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላሽ በመጨረሻ የሰነዘሩት ሐሳብም ከዚህ ጋር በቅርብ የሚያያዝ ይመስላል። የግል ዘርፉ በአገሪቱ ውስጥ ባለው እድገት ከመንግስት ጋር በተባበረ መንገድ ይሳተፍ ዘንድ መንግስት ምቹ ሁኔታዎችን መፍጠር ይኖርበታል። የኢትዮጵያ መንግስት የግሉ ዘርፍ ይበልጥ ይንቀሳቀስ ዘንድ ቀስ በቀስ ህዋውን እየከፈተ ይገኛል። ይህንን አዝማሚያ በብርቱ እንደግፈዋለን ምክንያቱም የግሉ ዘርፍ ይህን ግስጋሴ ይበልጥ ለማፋጠን የተለየ ተነሳሽነት አለው ብለን ስለምናምን ነው። በዚህ የጎንዮሽ ስብሰባ ላይ የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሙዌንቻም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ